ማህደረ ዜና። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ከ2011 ጀምሮም ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ ስለ ሶሪያና የሶሪያን ጦርነት ያክል የተነጋገረበት ርዕስ የለም። ሶሪያ ግን ትወድማለች። የጸጥታው ጥበቃ ምክር ቤት ዛሬ ለተጨማሪ ጊዜ እንደገና ስለ ሶሪያው በተለይም ስለ አሌፖው ጦርነት ይነጋገራል። አሌፖ እየጠፋች ነው። በሶርያው ጦርነት በቀጥታ የሚሳተፉት የሞስኮ ዋሽንግተን፣ ብራስልስ ሀያላን የደማስቆም ቴሄራን፣ የሪያድ ዶሃ፣ አንካራ ተከታዮቻቸው ስለ ሶሪያ ጦርነት ይወዛገባሉ፣ ይወጋገዛሉ። ሶርያውያን ያልቃሉ። የጀርመኗ የምክር ቤት እንደ ራሴ ወይዘሮ ካትሪን ጎሪንግ ኤካርዳት ስለ ሶሪያ አለማውራት አይቻልም አሉ ባለፈው ሳምንት። እኛም ላፍታም ሶሪያ አሌፖ ምዕራብ ምስራቅ እንበል ያላንን ማወዳጀት፣ ማጋጨት፣ ቱጃሮችን ማገበያየት፣ ማሻጠር፣ ህዝብን ማፋቀር፣ ማናቆር በርግጥ እንግዳው አይደለም። ስሟ እንኳን እያስማማ ያጣላል። ነባር ነዋሪዎቿም ሀላብ ሲሏት የሚያጋድሉ የሚያፋጁባት አሌፖ ይሏታል። በሁለተኞቹ በኩል የምናውቃትም አሌፖ እንደነሱ ከሶስተኛው ዓመት ዓለም ጀምሮም ሰው ከነስልጣኔ ስልጣኔ ስልጣኔው ተለይቷት አያውቅም። እያለማ ያጠፋታል፣ እያነሳ ይጥላታል፣ እየገነባ ያወድማታል። አሌፖ በጦርነት ኖሮ በጦርነት የሚያልፈው ዓለም የዓለም ከሚባለው ከሁለተኛው ታላቅ ጦርነት ወዲህ ጦርነትን በድርድር ውይይት የሚያስቀርበት ጠበኞችን የሚያስታረቅ ማስታረቅ ቢያቀተው ጠብን የሚቀንስበት ስልት ስልቱን የሚያስፈጽም የጋራ ድርጅት ፈጥሯል። የተባበሩት መንግስታት ድርጅት። እርግጥ ድርጅቱ በ1945 እንደታለመ እንደተነገረ፣ እንደተወራለት ዓለምን ከልቅት ጦርነት ማላቀቅ አልቻለም። መቀነስ ቢቀር ለመቀነስ መጣሩ ግን በእርግጥ ሀቅ ነው። አርባአምስት ዘመናት የዘለቀው ቀዝቃዛው ጦርነት የሚባለው የኮሚኒስት ካፒታሊስቶች ግጭት፣ ሽኩቻ፣ ተዘዋዋሪ ውጊያ፣ ጦርነት ከሺ ዘጠኝ መቶ ዘጠናዎቹ ወዲህ ማብቃቱ ተነግሮ የሰላም ልዕልና ተሰብኮ የሰው ልጅ እልቂት የመቆሙ ተስፋ ተዘምሮ ነበረ። ከሩዋንዳ እስከ ቦሲኒያ፣ ከአፍጋኒስታን እስከ ኢራቅ፣ ከሊቢያ እስከ ደቡብ ሱዳን ያየንና የምናየው እልቂት ግን ተቃራኒው እውነት መሆኑን ማረጋገጡ እንጂ ቀቢጸ ተስፋው ባለፉት አምስት ዓመታት ተረኛዋ ሶሪያ፣ ሰሞኑን ደግሞ አሌፖ ናት። Wir können in dieser Woche nicht hier im Parlament sitzen, ohne über Aleppo zu sprechen. በዚህ ሳምንት እዚህ ፓርላማ ውስጥ ተቀምጠን ስለ አሌፖ አለመናገር አንችልም። በጦር በተከበበችው ከተማ በአሁኑ ወቅት 250 ሺህ ሕዝብ ይኖራል። እነዚህ ነዋሪዎች በየቀኑ የሶሪያ መንግስትና የሩሲያ የጦር ጀቶች በሚጥሉት ቦምብ ይደበደባሉ። ከ2012 ጀምሮ መደበኛ የሚባል ኑሮ የለም። አራት ዓመት ጦርነት እና በየቀኑ በዚህ ሳምንት የሶሪያዋ ትልቅ ጥንታዊ የታሪካዊ ከተማዋ እልቅት፣ ፍጅት ደመቀ እንጂ ሌሎቹ የሶሪያ ከተማ መንደሮችም ሰላም አያውቁም። ሰላማዊ ሰዎች በየዕለቱ ያልቃሉ፣ የተረፉት ይሰደዳሉ ወይም ይፈናቀላሉ። በየተሰደዱ በየተጠለሉበትም መሞት፣ መራብ፣ መጠማታቸው እንጂ አሳዛኙ ድቀት <laughs> Jeden Tag. Jeden Tag bergen die Weißhelme und die verbliebenen Zivilisten tote und verletzte Menschen. በየዕለቱ ነጭ ቆብ አጥላቂዎችና በሕይወት የተረፉት ሰዎች የሞቱና የቆሰሉ ሰዎችን ያነሳሉ። በቦምብ ከወደሙ ቤቶች አስከሬንና ቁስለኛ ያወጣሉ። ይህ አሌፖ ውስጥ ይፈጸማል። ማዳያ ደማ ፈበዳኒ ያሙስም የተለየ አይደለም። ማዳያ ዱማ ሰባዳኒ ወደ የዓለም ሰላም እንዲያስከብር የተመሰረተው ዓለም አቀፍ ድርጅትም ሰላም ማስከበሩን ትቶ ወይም አቅቶት አስከሬን ይቆጥራል፣ ስደተኛ ያሰላል። የሱሪያ ተፋላሚ ኃይላትን እንዲሸመግሉ ዓለም አቀፉ ድርጅት የወከላቸው ሶስተኛው ዲፕሎማት ስቴፋን ደ ሚስቱራም ስለ ሽምግልና ውጤት የሚዘግቡት ባይኖራቸው የሚናገሩት አላጡም የሟቾች ቁጥር ደሚስቱራ በቅርቡ እንዳሉት እስካለፈው ሚያዝያ ድረስ የተገደሉት ሶሪያውያን ቁጥር 400000 በልጧል። የሶሪያ የሰብአዊ መብት መረብ የተባለው ድርጅት እንዳስታወቀው ደግሞ ጦርነቱ ከተጀመረ ከመጋቢት 2011 እስካለፈው ቅዳሜ ድረስ የተገደሉት ሰዎች ቁጥር ከ450000 በልጧል። በድርጅቱ ዘገባ መሰረት ብዙ ሰው በመግደል የሶሪያ መንግስት፣ የሩሲያ ጦር፣ አይሲስ እና አልኖስራ የተባሉ አሸባሪ ድርጅቶች፣ የአማጽያኑ ህብረት እና ዩናይትድ ስቴትስ መራሹ ህብረ ብሔር ጦር ከአንድ እስከ አምስተኛ ያለውን ደረጃ ይይዛሉ። የዓለም አቀፉ ድርጅት ዘዋሪዎች፣ በተለይም በጸጥታው ጥበቃ ምክር ቤት ድምፅን በድምፅ የመሻር ስልጣን ያላቸው ሀያላን ያዘመቱት ወይም የሚደግፉና የሚያስታጥቁት ጦር ሶርያውያንን እየፈጀም እነሱም ስለ ሰላም እንነጋገር ይላሉ። የሀያላኑ ሀገራት ዲፕሎማቶች ከኒውዮርክ እስከ ብራስልስ ከጀኔቭ እስከ ኩዌት ይሰበሰባሉ፣ ይነጋገራሉ። መሪዎቻቸው ከዋሽንግተን ሞስኮ በሚያስተላልፉት መልእክትም ለሰላም መቆማቸውን ያወራሉ። ጦርነቱን ግን ከመሰብሰብ መነጋገራቸው በፊት እንደነበረው ይቀጥላሉ ወይም ያስቀጥላሉ። አምስት ዓመት ባለፈው ወርም ያው ነበረ። ኒውዮርክ ስብሰባ፣ ውይይት፣ ሶሪያ እልቂት። እንዲያውም የተባበሩት መንግሥታት ድርጅት የሰብዓዊ እርዳታ ጉዳይ ምክትል ዋና ጸሐፊ ስቴፈን ኦ ብሬይን ለጸጥታው ጥበቃ ምክር ቤት ስብሰባ እንደነገሩት ዓለም እልቂት፣ ፍጅት ለሶርያውያን የተለመደ አይነት ነው የሚል ስሜት እያደረበት ነው። እንደገና በዚህ ወር እዚህ ስንሰበሰብ የአሌፖና የመላው ሶሪያ ሕዝብ ስቃይ እንደቀጠለ ነው። ዘግናኝ ድርጊት አሁን የዕለት ከዕለት እውነት ነው። ዓለምም ለሶሪያና ለሶሪያውያን እንደተለመደ ድርጊት እየቆጠረ ባለፈው ሳምንትም የተለየ አልነበረም። ማክሰኞ ሞስኮ የሩሲያው ፕሬዚደንት ቭላዲሚር ፑቲን ሶሪያ ያዘመቱት ጦር አሸባሪነትን የመዋጋት ተልኮውን በተገቢው መንገድ እየተወጣ ነው አሉ። ልብ ወለዱን የዓለም ስጋት የሚባለውን ሳይሆን እውነተኛውን አሸባሪነትን ለመዋጋት ኃይላችንን ከዩናይትድ ስቴትስ ጋር እንደምናስተባብር ጥርጥር የለውም። ሶሪያ የዘመቱት ወታደሮቻችን ይህን ተልኮ እየተወጡ ነው። አሸባሪዎች ከፍተኛ ጥፋት እያደረሱ ነው። የሩሲያ ጦር ከነባሩ የጦር ሰፈሩ ውጭም የተሳካ ስራ መስራት እንደሚችል አረጋግጧል። ለፕሬዚደንት ፑቲን፣ ለፕሬዚደንት በሽር አል አሰድ፣ ምናልባትም ለቴህራን አያቱላሆች የሩሲያ ጦር ሶሪያ ውስጥ የሚዋጋው አሸባሪዎችን ነው። ተመራጩም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፕሬዚደንትነቱን ስልጣን ሲይዙ እስካሁን ያሉትን ገቢር ማድረግ አለማድረጋቸው በእርግጥ የሚታየው ወደፊት ነው። ዛሬ ያሉትን ነገ አለመድገማቸው ወይም መቀየራቸውም እንደ ባህሪያቸው ተደጋግሞ እየታየ ነው። የተናገሩትን አደረጉም አላደረጉት፣ በሶሪያው ጦርነት ከስካሁኑ የአሜሪካ አስተዳደር መርህ የተለየ መርህ እንደሚከተሉ አስታውቀዋል። ትራምፕ በምርጫው ማሸነፋቸው በተነገረ በሳምንቱ ለዎል ስትሪት ጆርናል በሰጡት መግለጫም ከፕሬዚደንት ባራክ ኦባማ ይልቅ የፕሬዚደንት አሰድን ወይም የፑቲንን ሐሳብ የሚጋሩ መስለዋል። እንደ መሰለኛሉ አዲሱ ፕሬዚደንት እኛም ሶሪያን እንወጋለን። ሶሪያ ደግሞ እስላማዊ መንግስት ወይም አይኤስን ትወጋለች። በአሁኑ ወቅት የሶሪያ መንግስትን የሚወጉ አማጽያንን እንደግፋለን። እነዚህ አማጽያን እነማን እንደሆኑ ግን አናውቅም። ትራምፕ የሚከተሉትን መርህ በገቢር ለማወቅ ወራት መጠበቅ ግድ ነው። የፑቲን ንግግር ከሞስኮ በተሰማ ማግስት ግን የጀርመን የክርስቲያን ዲሞክራቶቹ ህብረት ሴዲኦ የምክር ቤት እንደራሴ ኖርበርት ሮቲገን ከበርሊን እንዳስታወቁት ሞስኮም ደማስቆም ሆነች ቴሄራን ሰላም እንዲሰፍን አይፈልጉም። ወታደራዊ እርምጃ መፍትሄ እንደማይሆን በተደጋጋሚ እንናገራለን። አረፍተ ነገሩ ልክ ነው። ይሁንና ፕሬዚደንት ፑቲን የሚያስቡትና የሚያደርጉት ተቃራኒው። ጦርነቱን በድርድር ለማስቆም የቀድሞው የዓለም ትልቅ ዲፕሎማት ኮፊ አናን ሞክረዋል። ከስድስት ወር በላይ መቀጠል ግን አልቻሉም። ሌላው ዕውቅ ዲፕሎማት ላህዳር ብራሂሚ ከዓመት ከመንፈቅ በላይ ለፍተዋል። ጠብ ያለ ነገር ሳይኖር ግን በበቃኝ አቁመዋል። አሁን ስታፋን ደሚስቱራ ላይታች እያሉ ነው። ተፋላሚ ኃይላት ጦርነቱን ማቆም አይደለም፣ ስለሚቆምበት መንገድ ለመነጋገር እንኳን ፍቃደኛ አይደሉም። ቢሆን እንኳን የደጋፊ አስታጣቂ አዝማቾቻቸውን ፊት ማየት ግድ አለባቸው። የሞስኮ ዋሽንግተን፣ በርሊን ፖለቲከኞች ስለ ሶሪያ ጦርነት በተለይም ስለ አሌፖ ውጊያ በሚያወሩበት ባለፈው ሳምንት ሎዛን ስዊዘርላንድ ውስጥ ድርድር የሚባል ስብሰባ ነበረ። በስብሰባው ላይ የብዙ ሀገራት ተወካዮች ተገኝተዋል። የጀርመኑም የምክር ቤት እንደ ራሴ ኖርበርት ሮቲገን እንዳሉት ግን ስብሰባውና የተሰብሳቢዎቹ ማንነት አስገራሚ Wer einen Zweifel an europäischer Einflusslosigkeit hat, der kann nach Lausanne gucken, wo በዚህ ድርድር ላይ 300 ሺህ ህዝብ ያላት ቀጠር ተሳታፊ ናት። ከ28ቱ የአውሮጳ ህብረት አባል ሀገራት አንድም ሀገር አልተሳተፈም። ህብረቱ ራሱም አልተካፈ ሶሪያዊ ምን ይሊሆን? ምናልባት አጃኤብ ይሊሆን። ግን የልቂት ውድመት ሽሽት ስጋቱን አቁሞ ሎዛን፣ በርሊን፣ ሞስኮ፣ ዋሽንግተኖችን ማድመጥ መቻሉ አጠራጣሪ ነው። አሌፖ ሮብ ድምፅ ከቤት ሉነጣ ስንል እናቴ የሆነ ነገር ለመያዝ ትታገል ነበረ። ድንገት ፍንዳታውን ሰማን፣ ሮጥን። እነሱን ለማየት ስንመለስ እናቴ ሞታለች፣ እህቴም ሞታለች። ሌላኛዋ እህቴም አልሞተችም ነበር፣ ግን እስካሁን ስለ እሷ ምንም የሰማሁት ነገር የለም። ሆስፒታል ሳትሆን አትቀርም። ምን ማለት ትችላለሁ? ፈጣሪህም ፈልጎት ይሆን? መልስ የሰጠ የለም፣ ካለም አይታወቅም። የሚታወቀው ውጊያው መቀጠሉ ነው። የሚታወቀው ተጨማሪ ህዝብ ማለቅ፣ መቁሰል፣ መሰደድ፣ መራብ፣ መጠማቱ ነው። አምስት ዓመት ነጋሽ መሐመድ ነኝ። ቸር ያሰማን።